ጤናና አካባቢ የዴንማርክ ራስ ገዝ ደሴት በሆነችው ግሪንላንድ 10 ቢሊዮን ቶን የበረዶ ግግር መቅለጡን ከሰሞኑ ሳይንቲስቶች ይፋ አድርገዋል። ግሪንላንድ ደሴት በታሪኳ 22 ዲግሪ ሴልሺየስ የሙቀት መጠን በሐምሌ ወር ውስጥ እንደተመዘገበባት የዴንማርክ ሜቴሮሎጂ ተቋም አመልክቷል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? በአርክቲክና አካባቢው የኖረው የተከመረ የበረዶ ግግር በከፍተኛ ፍጥነት እየቀነሰ መሄድ ስጋት አስከትሏል። ሳይንቲስቶችም የአየር ንብረት ለውጥ እውን እየሆነ ነው እያሉ ነው። በእርግጥ እውን ሆኖ ይሆን? ኢትዮጵያዊ የዘርፉን ባለሙያ አስተያየት አካተናል። ለጥቂት ደቂቃዎች አብራችሁን ቆዩ። በሰሜኑ ንፍቀ ክበብ የበጋ ወራት በቀን መቁጠሪያው መሰረት በይፋ ሳይገባ ጀምሮ ነው ዘንድሮ ከፍተኛ ሙቀት በተለያዩ የአውሮፓ ሀገራት የተከሰተው። ያልተለመደው የአየር ጠባይ ያስከተለው ሙቀት ከባቢ አየሩን ብቻ ሳይሆን መሬቱንም አድርቆ መታየቱ የበለጸጉት ሀገራት ከወዲሁ ስለ ውሃ እጥረት እንዲያስቡ አድርጓል። ሳይንቲስቶች ለምሳሌ በፈረንሳይና በኔዘርላንድስ በሐምሌ ወር የተመዘገበው የሙቀት መጠን በታሪክ በአንድ ሺህ ዓመት ውስጥ እንኳ ታይቶ አይታወቅም ባይ ናቸው። በአርክቲክ አካባቢ በፍጥነት መቅለጥ የጀመረው የበረዶ ተራራ እንደ ወንዝ ሲፈስ በቪዲዮ ያሳዩት የዘጋቢው ፊልም ቀራጭ ካስፐር ሃርሎቭ በአንድ ቀን አስር ቢሊዮን ቶን ግግር በረዶ በግሪንላንድ ቀልጦ ውሃው ወንዝ ሰርቶ ሲወርድ የሚያሳየው ማስረጃ ይፋ አድርገዋል። ይህን አካባቢና ምስጢራዊውን ክንውን በአይን መመልከቱ መደመምን ይፈጥራል የሚሉት የፊልም ባለሙያ እንደ አንድ አስፈሪ ፍጥረት የበረዶ ክምር በዚያ ስፍራ ለዘመናት ሲኖር ማንም አንድ ቀን ውሃ ይሆናል ብሎ አስቦ እንደማያውቅ ነው የተናገሩት። ባልተለመደ መልኩ ለወራት የዘለቀው ከፍተኛ የአየር ሙቀት ስጋት የፈጠረባቸው ወገኖች ከየአቅጣጫው ተገቢው እርምጃና ጥንቃቄ መወሰድ አለበት እያሉ ነው። ከነዚህም አንዱ የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ናቸው። ባለፈው ወር አውሮፓ ላይ ተጽዕኖውን ያሳረፈው የሙቀት ማዕበል አሁን በአርክቲክና በግሪንላንድ የሙቀት መጠኑ ከ10 እስከ 15 ዲግሪ ሴልሽስ ከፍ እንዲል አድርጓል። አርክቲክ ባህር ላይ የሚገኘው በረዶ እጅግ ቀንሶ የሚገኝበት ጊዜ በታሪክ ካለ አሁን ነው። በያዝነው ጎርጎሮሳዊ ዓመት በተለይም ባለፉት ሳምንታትና ወራት በአውሮፓና በአንዳንድ አካባቢዎች የታየው ከፍተኛ ሙቀት የዘርፉ ተመራማሪዎች ሲፈራ የነበረው የአየር ንብረት ለውጥ እውን የመሆኑ መገለጫ መሆኑን እየተናገሩ ነው። በካናዳ ካልጋሪ ዩኒቨርስቲ በአካባቢ ተፈጥሮ ላይ የሚያተኩረው ዘርፍ ተባባሪ ፕሮፌሰር የሆኑት ዶክተር ጌታቸው አሰፋ ይህን የሚጋሩ ይመስላል። እንግዲህ አሁን ይህ ሙቀቱ ነው እየተለካ ያለው፣ የእሱም ተጽዕኖ እያየን ያለነው ግን፣ ዋናው እንግዲህ አየር ንብረት ለውጥ የሚመጣው እንደ ካሎሪ እንደ ኦክሳይድ የመሳሰሉ የአየር ምልለዋጭ ጋዞች መጠን የአየር ላይ መጨመር ስለሆነ አሁን በአብዛኛው በአመት ውስጥ ወደ ግንቦት አካባቢ ነው ከፍተኛ የሚሆነው ለምን በተለይ አውሮፓም እዚህ ሰሜን አሜሪካም እንደሚታወቀው በጋው ላይ ዛፎቹ መሬቱ ያው መውሰድ ያለባቸውን ያክል እነዚህ ጋዞች ስለማይወስዱ ይከማቻል ማለት ነው። የበጋ ወራክት ነው እንግዲህ እንደሚያውቁት፣ ቅጠሎቹ የለመልሙት እዚህ እንግዲህ ምን ማለት ነው? እዛ ጋዛ ቅጠል ወደ ዊንተር ወደ የሚለውን ለመውሰድ ነው። እና አሁን በዊንተር ላይ አሁን በረዶ ነው አሁን እየቀነሰ ይመጣል። እንግዲህ አሁን ስለማይገጣጠም ነው እንጂ እንደተባለው አሁን እየለመለሙ ሲመጡ ያው ብዙ ይወስዳሉ። እና እስከተ ካርቦን ዳይኦክሳይዱን ማለት ነው የሚወስዱ። አዎ ካርቦን ዳይኦክሳይዱን ይወስዳሉ። ያው እየቀነሰ ይመጣል። ግን ምንድን ነው ችግሩ የአየር ንብረት ለውጥ እንግዲህ ሙቀት መጨመር ብቻ አይደለም የሆነው እንደሚታወቀው ሆኖም ማያውቅ ማለት ወደ ሰሜን ዋልታ አካባቢ የበረዶ ግግር ያለበት እሳት ሁላ ሳይቀር ተነስቷል ወደ አስራ ሁለት ቢሊዮን ቶን የሚያክል ግግር በረዶ ቀልጦ ያ ወደ ባህር ተቀላቅሏል እና እነዚህ የአየር ንብረትን መደበኛ አካሄድ የሚወስኑ ሞተሮች ናቸው። እና የሞተሮቹ መጥፋት አድርገን ልንወስደው እንችላለን አሁን እየሆነ ያለው ማለት ነው። አሁን የሚታየው ከፍተኛ የሙቀት መጨመርም ሆነ እሱን ተከትለው የሚከሰቱት የአየር ጠባይ ለውጦች ወትሮም ማስጠንቀቂያ ሲቀርብባቸው የነበሩና ሰው ሰራሽ መሆናቸው እንደሚታወቅም ዶክተር ጌታቸው አክለው ገልጸዋል። እንግዲህ እነሱ እንደሚሉት የወጡት ትንታኔዎች የዘንድሮውን ጨምሮ ላለፉት አምስት ዓመታት በተከታታይ የሙቀት መጠኑ እየጨመረ እየጨመረ እየጨመረ ነው የመጣው። ክረምቱም የሚታወቀው አይነት ክረምት ሁሉ አልሆነም። በአንዳንድ አካባቢ የሙቀት መጠኑ በፈረንሳይና ኔዘርላንድስ በምሳሌነት የጠቀሱት ለምሳሌ አንድ ሺ ዓመት Bafit. የነበረ ሊከሰት ይችላል ተብሎ የሚገመት አይነት ነው። አሁን የተከሰተው ነው የሚሉት እና የመሬት የሙቀት መጠን የሚባለው እነዚህ የኢንዱስትሪ አገሮች ሙቀት አማቂውን ጋዝ ቀንሰው ዓለም እንዲኖራት የሚፈለገው የሙቀት መጠን ላይ ለመድረስ አሁን የባሰ ፈተና ወይም ተግዳሮት እየሆነ አይደለም ይላሉ። ነው አሁን ይሄ እኮ ነው አሁን ሳይንሱና አየር ንብረቱ የማይዋሹ የሚታዩ ምንኖራቸው ናቸው። ችግሩ ምንድን ነው? ይህን ሁሉ በግልጽ የምናየው ለውጥና ተጽዕኖ እንዴት እናድርገው የሚለው ግን ለፖለቲካ የተተወ መሆኑ ነው። ፖለቲካው ደግሞ ይህንን ማድረግ ይወስናሉ የሚባሉት ሀገሮች ሳይቀር ፖለቲካው ከባቢያዊ በአንድ ሀገር የተወሰነ በአጭር ጊዜ ደግሞ በየአምስት አመቱ በየአራት አመቱ የሚወሰን ነው ይሄ ግን እንደተባለው አሁን በማነጻጸሪያነትም የቀረበው አለማችን አንድ ወጥ የሆነ የሰውን ልጅም ሌላ ህይወትም ሊያኖር የሚችል ሙቀት የነበራት በተነጻጻሪነት ቅርብ ጊዜ ነው አሁን ያንን በአጭር ጊዜ ነው እያዛባ ነው ያለ ነው የአየር ንብረት ለውጥን እውንነት እያመላከቱ የመጡትን የተለያዩ መገለጫዎች ለማስተካከል ከዚህ ቀደም ወደ ከባቢ አየር የሚለቁትን ሙቀት አማቂ ጋዞች ለመቀነስ ቃል የገቡ ሀገራት ያሰቡትን ተግባራዊ ቢያደርጉ እንኳን ጊዜ ይፈጃል ባይ ናቸው ባለሙያው። እንግዲህ አድማጭን እንዲያው ጨለምተኛ አይነት ስዕል ላለመሳል ነው እንጂ ራሱ ስምምነቶቹ ወደ ተግባር ቢፈጸሙ እንኳን በቂ አይደሉም። እጅግ ከፍተኛና ጥልቅ የሆነ ቅነሳ ለማድረግ ያው መዘጋጀት አለብን ማለት ነው። ግን ምንድን ነው ተስፋው? ደግሞ እነዚህ እንደሚታወቀው አሁንም አውሮፓ ውስጥ ወደ ስዊድን አካባቢ የአንደኛ ደረጃ የሁለተኛ ደረጃ ተማሪዎች ይህ ነገር ካልፈታችሁ ብየው የማለት ስሜት እየተፈጠረ ነው እና ምናልባት በስልሳዎቹ ሌላ አይነት አብዮት ያደረገ ትውልድ እንደነበረ ሁሉ አሁን የአየር ንብረት ለውጥ አይነት አብዮት ምናልባት ፖለቲካውንም ከማስተካከል አንፃር ተስፋ ይኖር ይሆናል እንጂ የቅነሳ ቃል ኪዳኖች ሁሉ በተግባር ቢፈጸሙ በቂ አይደለም። አሁን ያየ ነው አይነት ሙቀት እንዳይፈጸም ለማድረግ የአየር ንብረት መዛባት ወጥ እንዳልሆነ ነው ዶክተር ጌታቸው የሚያመለክቱት። በአንዱ አካባቢ ከፍተኛ ሙቀት ቢኖር፣ ሌላ አካባቢ ከባድ ቅዝቃዜ፣ በሌላው ደግሞ ድርቅ እያለ ይለዋወጣል። በሞገድና ማዕበል የታጀበ የጎርፍ መጥለቅለቅም ሌላው መገለጫው ነው። ሙቀቱ ሲጨምር አንዱ የሚፈጥረው ነገር ምንድን ነው? ቅድም ያልኳቸው የበረዶ መቅለጦች ያመጣል። ከዛ የባህር ወለል ከፍ ማለት ይመጣል። ምናልባት በሀገር ደረጃ እንደነ ባንግዳልሽ የመሳሰሉ ሀገሮች፣ በከተሞች ደረጃ ደግሞ እንደ ኒውዮርክ የመሳሰሉ የባህር ዳርቻ ከተሞች በውቅያኖስ ውሃ፣ በባህር ውሃ እንደሚጥለቀለቁ ያው ጥናቶቹ ስለሚያሳዩ አሁን በፊትም ያየነው ነው። በዚህ ፕሮግራም ምናልባት እየተመለከት ነው ይመስለኛል። ነው የጎርፍ መጥለቅለቅ የሚጠቁ ሀገሮች በተለይ የትንንሽ ደሴት ሀገሮች ያ በዛ መልኩ ነው ለነሱ የሚገለጸው ማለት ነው። በነገራችን ላይ አድማጮች፣ በጀርመንና ና አካባቢዋ የሚገኙ የአውሮፓ ሀገራትን አስጨንቆ የሰነበተው የሙቀት ማዕበል በቀጣይ ሳምንታት ምን ደግሶ እንደው ባይታወቅም በዚህ ሳምንት በመጠኑ ሰከን ያለ መስሏል። ሙቀቱ መሬቱን በማድረቁም ለምለሙ የጀርመን ገበሬዎች ማሳ ምን ይታጨድበት ይሆን የሚለው ሀገሬውን ማሳሰቡ አልቀረም። እንዲህ ያለው የአየር ጠባይ ለውጥ ምናልባት ኤልኒኞና ላኒኛ ከሚባሉ ክስተቶች ጋር ግንኙነት ይኖረው ይሆን? ባለሙያው እንዲህ ይላሉ። የዛሬ ሶስት አመትም ከፍተኛ ሙቀት ነበረ ሐምሌ ውስጥ። ያን ጊዜ ግን ከኞ ጋር አብሮ የመጣ ነበረ። ያአሁኑ እኞ የለም ማለት ያው አይመጣም በሚገጥት ወራት ወይም አመታት ማለት አይደለም። ግን አሁን ያ ሁኔታ በሌለበት ነው ራሱን ችሎ ሐምሌ እንደዛ ከፍተኛ ሙቀት የሆነውና ቅድም እንዳልኩት ደግሞ ሌሎች ሌሎች ያው እዚህ ጥናት ላይ በዝርዝር ያልተጠቀሱ ግን የምንከታተላቸው ቁጥሮች በከፍተኛ ሁኔታ ነው ያው እየጨመሩ ያሉት። የውቅያኖስ አሲድ ወይ መርዛማ መሆን ከካርቦን ዳይኦክሳይዱ ጋር በተያያዘ ምናልባት ሰላሳ ፐርሰንት ያክል የምንለቀው መጨረሻ ላይ ከከባቢ አየር ወደ ውቅያኖስ በሚሄድበት ሰዓት እዛ የሚፈጥረው መዛባት አለ። እነዛ እነዛ ሁሉ በጣም በከፍተኛ ሁኔታ የጨመሩበት ሁኔታ ነው ያለው። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የአየር ንብረት ለውጥ እውነት እየተገለጠ መምጣቱ ያስከተለባቸውን ስጋት ባለፈው ሳምንት ሲገልጹ ዓለም ለህልውናው ሲል አጣዳፊ እርምጃ መውሰድ እንዳለበት እንዲህ ነበር ያሳሰቡት የማይቀለበስ የመሰለውን የአየር ንብረት መዛባት የመከላከሉ ሩጫ ለህልውናችንና ለህይወታችን ስንል የምናደርገው ነው። ይህን ሩጫ ደግሞ ማሸነፍ እንችላለን፣ ማሸነፍም ይኖርብናል። ቆፈን ከሚያስይዘው የክረምት ወራት ተላቀው የሙቀት ማዕበል በተከታተለባቸው ሀገራት የእሳት አደጋውና ድርቁ ከሚያደርሰው ጊዜያዊ ጉዳት ባለፈ ብዙ አነጋጋሪ ስጋቶችን መጋረጡን ጥናቶች እያመለከቱ ነው። ፖለቲከኞቹ ዛሬም ሙቀት አማቂ ጋዞች ቅነሳው በኢኮኖሚያቸው ላይ ሊያደርስ የሚችለውን ኪሳራ በማስላት ተጠምደዋል። አድማጮች ለሰጡን ማብራሪያ ዶክተር ጌታቸው አሰፋን በማመስገን ለዕለቱ ያልነውን በዚሁ አበቃን። አስተያየት ጥቆማችሁ ሀይልን ሸዋ እየለገሰነኝ ሰላም ሁኑ።